ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው በ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መስከረም 26 2017 ዓ.ም ዝግጅታችን ጀመረ። ጦርነት በምታመሰው ቤሩት የሚኖሩ ኢትዮጵያውያን መንግስት ወደ አገራቸው እንዲመልሳቸው ይማጸናሉ። እኛ ኢትዮጵያ መንግስት ያስወጣ። በቃ ምንም አይነት ክፍያ መሆንም ምንም አይነት ነገር እንዳይጠይቀን፣ እኛ ዜጋውን ከዚ ሀገር መውጣት ነው የምንፈልገው። ከእስራኤል ጥቃት በመሸሽ ከመኖሪያቸው ከተፈናቀሉ ኢትዮጵያውያን መካከል አንዷ የሆነችውን ሰላማዊት ግርማና የሰማችሁት ሙሉ ዘገባው ከዜና በኋላ ይቀርባል። እንደተጀመረ ምናልባት በእስራኤልና እሷ ጋር በሚገኝ ትንሽ ግዛት ጋዛ በሚባል ይመስል ነበረ። ነገር ግን ብዙም ሳይቆይ ወዲያው እዚሁ ቀጠናችን አፍንጫችን ስር ነው ጦርነቱ የመጣው። አሁን ደግሞ የሰማችኋቸው ዶክተር ዳር እስከ ዳር ታዬ በውጭ ጉዳይ ኢንስቲትዩት መሪ ተመራማሪ ናቸው። የመካከለኛው ምስራቅ ግጭት በአፍሪካ ቀንድ ላይ ያለው ተጽዕኖን ያስቃኙናል። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች የዕለተ እሁድ መስከረም 26 2017 ዓ ም የመስታወት ዝግጅታችን እነሆ ጀምሯል ከምሽቱ ዝግጅት ጋር አብረናቸው የምናመሸው ስመኝሽ የቆየና አስማማየኖንን ንጉሱ ታምሬ በቀንብሮ ጥሩ አብረን ያመሻል የፕሮግራሙ ዋና አዘጋጅ ቆንጅ ታየናት በምሽቱ መስኗዳችን የተለያዩ ማኅበራዊና ኢኮኖሚያዊ ጉዳዮችን የሚዳሱ ዘገባዎችን ወደ እናንተ እናደርሳለን ዘና የሚያደርጉ ሙዚቃዎችንም አሰናድተናል ከዛ በፊት ግን የሰዓቱን ዋና ዋና ያለም ዜና እናስቀድም። እንደምናመሻችሁ አድማጮቻችን፣ ከምሽቱ አጫጭር ዜናዎች ጋር ሀብታሙ ስዩም ነኝ። የኦሮሞ ሕዝብ የምስጋና በዓል የሆነው የሆራ ሐርሰዴ የኢሬቻ በዓል ዛሬ መስከረም 26 ቀን 2017 ዓ.ም በቢሾፍቱ ከተማ ተከብረዋል። ሆራ ሐርሰዴ ልዩ ክብር ያለውና የኦሮሞ ሕዝብ መስዋዕት የከፈለበት ቦታ ነው ሲሉ የአሜሪካ ድምፅ ያነጋገራቸው ተሳታፊዎችም ገልጸዋል። በሚሊዮን የሚቆጠር ሕዝብና ባገዳዎች አደ ሰንቄዎች ከተለያዩ አገሪቱ አካባቢዎችና ከጎረቤት ሀገራት የመጡ እንግዶች እንዲሁም የውጭ አገር ቱሪስቶች በበዓሉ መታደማቸውን የገለጸው ደግሞ የኢትዮጵያ ፌዴራል ፖሊስ ኮሚሽን ነው። ኮሚሽኑ ዛሬ ባወጣው መግለጫ የሆራ ህርሰዴ የኢሬቻ በዓል ያለምንም የጸጥታ ችግር በሰላም ተጠናቋል ሲል አስታውቋል። ወደ ቢሾፍቱ የተጓዘው የአሜሪካ ድምፅ ዘጋቢ ገልሞ ዳዊት የበዓሉን አከባበር የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ ገጾቻችን ላይ አጋርተዋል። እንድትመለከቱት እንጋብዛለን። እስራኤል በጋዛ ሰርጥ በሚገኝ መስጂድ ላይ እሁድ ማለዳ በፈጸመችው ጥቃት በትንሹ 19 ሰዎች መሞታቸውን የፍልስጤን ባለሥልጣናት ገለጹ። ከኢራን አጋር ታጣቂ ቡድኖች ጋር የምታደርገው ጦርነት እየተስፋፋ በሚገኝበት በአሁኑ ሰዓት እስራኤል በሰሜን ጋዛና ደቡባዊ ቤይሩት ላይ የምታደርገውን የቦምብ ድብደባም አጠናክራለች። በማዕከላዊ ዴር አልባላህ ዋና ሆስፒታል አቅራቢያ በሚገኘው ጥቃት የተፈጸመበት መስጂድ ውስጥ የተፈናቀሉ ሰዎች ተጠልለው እንደነበረም ተነግረዋል። በከተማው አቅራቢያ የተፈናቀሉ ሰዎች በተጠለሉባቸው ትምህርት ቤቶች ላይ በተፈጸመ ሌላ ጥቃት ተጨማሪ አራት ሰዎችም ተገድለዋል። የእስራኤል ጦሩ ሁለቱን ጥቃቶች ታጣቂዎች ላይ እያነጣጠሩ ናቸው ቢልም ማስረጃ ግን አላቀረበም። የአሶሽየትድ ፕሬስ ጋዜጠኛ በአላቅሳ ሰማዕታት ሆስፒታል የሚገኙ አስክሬኖችን ቆጥረዋል። በመስጂዱ ላይ በደረሰው ጥቃት የሞቱት በሙሉ ወንዶች መሆናቸውን የሆስፒታሉ መረጃዎችም ያሳያሉ። ሐማስ ጥቃት ከሰነዘረ ከአንድ ዓመት በኋላ አሁንም እስራኤል ከቡድኑ ጋር እየተፋለመች ሲሆን፣ በሊባኖስ አቅጣጫ ከሂዝቦላ ጋር ለመፋለም አዲስ ግንባር ከፍታለች። ሂዝቦላ የጋዛ ጦርነት ከጀመረ ጊዜ አንስተው በድንበር አካባቢ ከእስራኤል ጋር የተኩስ ልውውጥ ሲያደርግ ቆይተዋል። ቴሄራን ባለፈው ሳምንት በእስራኤል ላይ የባለስቲክ ሚሳይል ጥቃት ከሰነዘረች በኋላ እስራኤል ኢራንን ለማጥቃት ዝታለች። እየሰፋ ያለው ግጭት ለእስራኤል ወሳኝ ወታደራዊና ዲፕሎማሲያዊ ድጋፍ የምትሰጠው ዩናይትድ ስቴትስን እንዲሁም የአሜሪካን ኃይሎች የሚያስተናግዱ የዩናይትድ ስቴትስ አጋር የአረብ ሀገራትን ወደ ጦርነቱ እንዳያስገባም ስጋት አጭረዋል። ዘገባው የአሶሽትድ ፕሬስ ነው። አፍሪካዊት ሀገር ቱኒዚያ በዛሬ ዕለት ፕሬዝደንታዊ ምርጫ ያከናወነ ሲሆን መራጮችም ድምፃቸውን ሲሰጡ ውለዋል። ዋና ተቻቾቻቸው ወህኒ መውረዳቸውን ተከትሎ የአሁኑ የሀገሪቱ ፕሬዝደንት ካይስ ሰይድ ለተጨማሪ አምስት ዓመታት በአመራርነት መቆየታቸውን ያረጋግጣሉ ተብሎ ይጠበቃል። ሳይድ መጠነ ሰፊ ስልጣን ነጠቃ ካካሄዱ ከሦስት ዓመታት በኋላ ምርጫው የቱኒዚያ የዲሞክራሲ ሙከራ የመጨረሻ ምዕራፍ ሆኖ ታይተዋል። የሰሜን አፍሪካዊቱ ሀገር በአምባገነን ስርዓት ላይ የተነሳው የአረቡ አብዮት ህዝባዊ አመፅ መፍለቂያ መሆኗ ከአስር ዓመታት በላይ የኩራት ምንጯ ሆኖ ቆይተዋል። የሀገሪቱ ምርጫ ቦርድ 9.7 ሚሊዮን የሚጠጉ ሰዎች በምርጫው ይሳተፋሉ ተብሎ እንደሚጠበቅ ቀደም ብሎ አስታውቋል። ከእነዚህ ውስጥ 47 በመቶ የሚሆኑት ዕድሜያቸው በ36ና 60 መካከል የሚገኙ መሆናቸውም ተነግረዋል። ሳይድ ዛሬ ማለዳ በስተ ሰሜን በምትገኘው በኤናስር ከተማ በሚገኝ ጣቢያ ከባለቤታቸው ጋር በመሆን ድምፅ ሰጥተዋል። እንደ አውሮፓውያን አቆጣጠር በ2019 በከፍተኛ ድምፅ ወደ ስልጣን ከመጡ በኋላ ሳይድ ህገ መንግስቱን እንደገና ለመጻፍ ያስቻላቸው የስልጣን ነጠቃ ፈጽመዋል። በተቃዋሚዎች ላይ የበረታ ያለው አፈናና በሳይድ ላይ በሁሉም የፖለቲካ መዋቅር ውስጥ ትችት የሚሰነዝሩ ሰዎች እስር ቁጥር መጨመሩ በሀገር ውስጥና ውጭ ትችትን ቀስቅሰዋል። ዋና መስሪያ ቤቱን በኒውዮርክ ያደረገው ሁማን ራይትስ ዎች በቱኒዚያ ከ170 በላይ ሰዎች በፖለቲካ ምክንያት ወይንም መሠረታዊ መብቶቻቸውን በመጠቀማቸው ታስረዋል ብለዋል። የሀገሪቱ ምርጫ ቦርድ ቀዳሚ ውጤቶች ከረቡዕ በፊት መገለጽ እንደሚጀምሩ አስቀድመውም ይፋ ሊደረጉ እንደሚችሉ አስታውቀዋል። ቱርክ በዚህ ዓመት መጀመሪያ ላይ የተፈረመው የመከላከያና ምጣኔ ሀብት ስምምነት አካል የሆነ የነዳጅና ተፈጥሮ ሀብት ፍለጋ መርከብ ወደ ሶማሊያ ላከች። ሩቺ ሪስ በመባል የሚጠራው መርከብ በሦስት ሳምንታት ውስጥ የሶማሊያ የባህር ዳርቻ ይደርሳል ተብሎ ይጠበቃል። ከዚያም በሶማሊያ የባህር ዳርቻ ላይ የድምፅ ንዝረትን በመጠቀም ነዳጅን ለማመላከት የሚደረግ ሳይስሜክ ጥናት ያከናውናል። የቱርኩ ፕሬዚደንት ረሲፕ ታይፕ ኦርዶጋንን ጨምሮ የሁለቱ ሀገራት ባለሥልጣናት በተገኙበት ቅዳሜ ዕለት በኢስታንቡል የሽኝት ሥነ ሥርዓት ተካሂዷል። መርከቧ በሶማሊያ ፍቃድ በተሰጣቸው ሦስት እያንዳንዳቸው አምስት ሺ ስኩዌር ኪሎ ሜትሮች ስፋት ባላቸው አካባቢዎች ጥናቱን እንደምታከናውን ኤርዶጋን ገልጸዋል። በመርከቧ የሽኝት ሥነ ሥርዓት ላይ የተሳተፉት የሶማሊያ ነዳጅና ማዕድን ሀብት ሚኒስተር አብዱረዚቅ መሐመድ በማዕከላዊ ሶማሊያ የባህር ዳርቻ ላይ የሶስት አንጻር ወይንም ስሪዴ ሰይስሚክ ሙከራ ጥናት እንደሚካሄድ ተናግረዋል። በመጋቢት ወር ሶማሊያና ቱርክ የመከላከያና ና የምጣኔ ሀብት ትብብር ማዕቀፍ ስምምነት አንድ የሆነውን የነዳጅ ዘይትና ጋዝ አሰሳ ውል ገብተዋል። በነዳጅ ፍለጋ ስምምነቱ መሠረት ቱርክ የነዳጅ ፍለጋን፣ ምዘናን፣ ነዳጅ ዘይትን ከባህር ዳርቻ ስፍራዎች የማልማትና የማምረት ስራዎችን እንደምትሰራ የሶማሊያ ባለስልጣናት ተናግረዋል። አድማጮቻችን፣ ለምሽቱ የያዝናቸው አጫጭር ዜናዎች እነዚህ ነበሩ። ከቅሪ የእሁድ ምሽት የአሜሪካ ድምፅ ስርጭት ጋር አብራችሁ ቆዩ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል ለ57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሑድ መስከረም 26 2017 ዓ ም የመስተዋት ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዋና ዋና የዓለም ዜናውን ተከትሎ በድምቀት እየተከበረ የሚገኘውን የእሬቻ በዓል አስመልክቶ የተጠናቀረውን ዘገባ ነበር የሰማችሁት። ወደ ቀጣዩ ዝግጅት ከማለፋችን በፊት ግን አስማማው አንድ ሞቅ ያለ ሙዚቃ ለምናንጋብዝም እረ፣ እኔም ለምርጫው ተዘጋጅቻለሁ። ሰሞን በብዙዎች ዘንድ መነጋገር ሆኖ የከረመውና ሳሊሚያ በዘመናዊ መንገድ የጫወቶችን አለም ብሬ የምሽቱ የመጀመሪያ ሙዚቃችን ይሁን። እኔም በጣም የወደድኩት ሙዚቃ ነው። የወራጅ ሰመሌ አይ ብሬ ብሬ ይቀጥላል። i go back and see my line, I'm burning, I'm burning, I'm burning, I'm burning, I'm burning, I'm burning, I'm burning, I'm burning, I'm burning, I'm burning, I'm burning, I'm burning, I'm burning, I'm burning, I'm burning, I'm burning, I'm burning, I'm burning, I'm burning, I'm burning, I'm burning, I'm burning, I'm burning, I'm burning, I'm burning, I'm burning, I'm burning, I'm burning, I'm burning, I'm burning, I'm burning, I'm, I'm, I'm, I'm, I'm, I'm, I'm, I'm, i am i On my ancestors' rise, number 'Cause she does and you won't take So ለምሳሌ ሙዚቃ ዘና እንዳላችሁ እናምናለን። ከአሜሪካ ድምፅ እየተላለፈ የሚገኘውን የእሁድ ምሽት የመስታወት መሰናዷችንን ነው እየተከታተላችሁት ያላችሁት። በዚሁ ወደ ቀጣዩና የመካከለኛው ምስራቅ ጦርነት ላይ ያተኮሩ ዘገባዎቻችን የምናልፈው አስቀድመን በጦርነት በምታመሰው ቤሩት የሚኖሩትን ኢትዮጵያውያን ያሉበት ሁኔታ እንመለከታለን። እስራኤል የሂዝቦላ ዋና መቀመጫ ናት ባለቻት ሊባኖስ ላይ የአየር ድብደባ ማካሄድ ከጀመረች ሁለት ሳምንታት ተቆጠሩ። ከቀናት በፊት ደግሞ እግረኛ ጦር በማስገባት ሂዝቦላን የማጥፋት ዘመቻዋን ቀጥላለች። በዚህ ጦርነት አጣብቅኝ ውስጥ የሚገኙት ኢትዮጵያውያን ታዲያ ለከፋ ችግር መጋለጣቸውን ተናግረዋል። የኢትዮጵያ መንግስት ዜጎቹን ከሊባኖስ ለማስወጣት ስራ እንደሚጀምር ቢያስታውቅም እስካሁን ከምዝገባ ውጭ የታየ እንቅስቃሴ ባለመኖሩ በከፍተኛ ፍርሃት ውስጥ መውደቃቸውን ኢትዮጵያውያኖች ገልጸዋል። ስመኝሽ በቤሩትና አካባቢ የሚኖሩ ኢትዮጵያውያን ያነጋገር ሽዋንች ነች። ያሉበትን ሁኔታ ተከታትለን እንመለስ። ሰላማዊት ግርማ ያለፉትን ስድስት ዓመታት የኖረችው ከሊባኖስ ዋና ከተማ ቤሩት በስተደቡብ በምትገኘውና በብዛት የሺአ ሙስሊሞች በሚኖሩባት ደሃዬ የተሰኘች ከተማ ነው። ደሃዬ ግን አሁን የእስራኤል ቦምብ የሚዘንብባት የጦርነት አውድማ ሆናለች። ከሁለት ሳምንት በፊት እስራኤል በሄዝቦላ ላይ በከፈተችው አዲስ ጥቃት ህንፃዎች ወደ ፍርስራሽነት ተቀይረዋል። የከተማዋ ነዋሪዎችም ድንገት የደረሰውን ጥቃት ለመሸሽ ቤት ንብረታቸውን ጥለው ተሰደዋል። ሰላማዊት፣ ጥቃቱ የጀመረበትን የመጀመሪያ ቀን እንዴት አስታውሰዋለች? የመጀመሪያው የፍንዳታው ጊዜ ቤቱ በቃ እንዴት ነው መሬት መንቀጥቀጥ አይነት በቃ በጣም እኛ፣ የሁሉም ሰው ህንፃው የራሱ ህንፃ ነው የመሰለው መሬት ወርደን በኋላ ላይ ተረጋግተን ከሰላሳ ደቂቃ ምናምን በኋላ ነው እዛ ቦታ ላይ ራሱ መሆኑን ያወቅነው እንጂ ሁላችንም፣ ነዋሪዎች የቤይሩት ነዋሪዎች በሙሉ የራሱ የቤቱ ህንፃ የተመታ ነው የመሰለን እና ከዛ ማታሆኑም ቤሴ ችላላሉ አምስት መቶ ሜትር ምናምን ምናምን ውጣሉ በቃ ሌሊት ነው የምንሄድበት የለንም ያልተነጋገርሽው ያልተዘጋጀሽው የትም ለትጃችም ወጥተን ውጭ አደርን። አራሽ የሚባለው አካባቢ ወደ ሶስት ሰዓት አካባቢ ነው ልጆችም ስለነበሩ ህዝብም እንዳለ ነዋሪውም ነው አብሮ እንዳለ የወጣው። ሰላማዊት ከቤቷ ስትወጣ ከለበሰችው ልብስ ውጪ ምንም አልያዘችም። ከዚያን ቀን ጀምሮም የረባ እንቀልፍ አልተኛችም። ጥላው የወጣችው መኖሪያ ቤቷ ባለበት ይኑር አይኖርም አታውቅም። ምንም አይነት ነገር ህይወታችንን ከዛ አካባቢ ከመውጣት በስተቀር ይርሰን የወጣ ነው ነገር የለም። አሁን እንደምታዩ ሀያ አራት ሰዓት የቀጠለ ድብደባ ያለው ተመልሰን ሄደን ያለንበት ቦታ እንዴት እንደሆነ መኖ እንዴት እንደሆነ ለማየት ራሱ የምንችልበት ሁኔታ ያለ ጭራሽ ማሰብ ራሱ አንችልም፣ ወደዛ ስለመሄድ ያለፉትን አስር ቀናት መስዋዕት የተሰኘ የኢትዮጵያውያን ማህበር ባደረገላት ድጋፍ መቆየቷን ለምትገልጸው ሰላማዊት በሊባኖስ የነበራት ኑሮ ያን ያክል የሰመር አልነበረም። የሀገሪቱ የፖለቲካ ለመረጋጋት የኮቪድ ወረርሽኝና እንደ አውሮፓያን አቆጣጠር በሀያ ሀያ በቤሩት ወደብ ላይ የተከማቸ አሞኒየም ናይትሬት ፈንድቶ ያስከተለው ከፍተኛ ጉዳት በኢኮኖሚው ላይ ያደረሰው ጫና ኑሮን ከእጅ ወደ አፍ አድርጎባታል። በዛ ላይ ህጋዊ ወረቀት የላትም። በሕይወቷ ግን እንዲህ አይነት ከባድ ጊዜ አይታ እንደማታውቅ እንባ እየተናነቃት ትናገራለች። እንደዚህ ብዬ ራሱ ማውራት ራሱ ከባድ ነበረ። በጣም ያለቅሳሉ ሰዎች። የምትቆሚበት መሬት ሁሉ ሚመታ ነው የሚመስልሽ። ምንም ነገር አታውቂም። ነዋሪው እንደዚ እነሱ ከሚጋጠሟቸው ጦርነቶች ጋር በተያያዘ ሰዎች ል ራቅበሉ እንደዚህ እንደዚህ ያለበት ቦታ እንዳትቀመጡ። እንደዚህ እኛ ማን ምን ይሁን የምትኖሪ ሕንፃ ማን እንዳለ ምን እንዳለ የት እንደሆንሽ እንዴት እንደሆንሽ ምንም አናውቅም። እኛ የት መሄድ እንዳለብን እንዴት ማድረግ እንዳለብን በወቅቱ በጣም የተቸገር ነው። ኤምባሲ አካባቢ በጣም የባዳንቤ ልጆች እያወጡ እየጣሏቸው እነሱ የሚሳፈሩትም እየተሳፈሩ ሚሄዱትም እየሄዱ በጣም ብዙ ሕዝብ ነው ያለው ኤምባሲ። እኛ በወቅቱ መሄድ ፈልገን ነበረ ግን ኤምባሲ በጣም ነው ድምፁ የሚረብሸው። እዛ በሚመተሳት በቃ የኤምባሲው አንድ አይነት ነው። ምክንያቱም አሁን እንዳየህ ከምልሽ ቦታ ኤምባሲው የአንድ ሰፈር እራሱ የማይሆን ነው ልዩነት ያለው ቦታው። ሰኞ መስከረም 13 ቀን እስራኤል ድንገት ማዝነብ በጀመረችው የቦምብ ናዳ ልክ እንደ ሰላማዊት ህይወት የተመሰቃቀለባቸው በመቶና በሺዎች የሚቆጠሩ ኢትዮጵያውያን ነፍሳቸውን ለማዳን በየአቅጣጫው ተበታትነዋል። በሊባኖስ የሚገኘው የኢትዮጵያ ቆንጽላ ጽሕፈት ቤትም የተወሰኑትን ቢያስጠልልም አብዛኞቹ መውጫ አጥተው ወይም በፍርሃት አደጋ ውስጥ እንዳሉ እኛ ለእኛ በስደት የተሰኘው ድርጅት መስራችና መሪ ባንቺ መርት ገልጻለች። ሁሉ ነው እየተፈናቀለ ያለው። ሊበኔሶችም፣ የእኛም ስደተኞችም፣ የሁሉም ሀገር ዜጎች ማለት ነው። ሰው ቤት የሚኖሩት እንግዲህ የተፈናቀሉ አሉ፣ ከአሰሪዎቻቸው ጋር በየመጠለያ ያሉ፣ ከአሰሪዎቻቸው ጋር በየዘመድ ቤት፣ እንደዚሁም ደግሞ አሰሪዎቻቸው ጥለዋቸው ሄዱ፣ በር ተዘግቶባቸው፣ በተለያዩ ድርጅቶች ወይም በቀይ መስቀል ሬስኪው እየተደረጉ ያሉ ልጆች አሉ። በር የተዘጋባቸው፣ በርም ክፍት ሆኖ አሰሪዎቻቸው አምልጠው ጥለዋቸው ሄዱ፣ በየኤጀንሲው ቤት የተዋቸው መንገድ ላይ የተዋቸው ልጆች አሉ። እንደዚሁም ደግሞ እደጅ ያለ ወረቀት የሚኖሩ እህቶቻችን በብዙ ችግር ወጥተው ለአምስት ዓመት ሲንከራተቱ የነበሩ እህቶቻችን ደግሞ በተጨማሪ ሌላ ችግር የደረሰባቸው ከየቦታው ያው እየተፈናቀሉ ነው። ከየቦታው እየተፈናቀሉ ነው። እስካሁን ድረስ እንደ አይም እንደ ወርልድ ፉድ ኦርጋናይዜሽን ትልልቁ ድርጅቶች እስካሁን ድረስ ምንም ማለት ድጋፍ አላደረጉ ባንቺ እንደምትለው የሊባኖስ መንግስት በጥቃቱ ለተፈናቀሉ ዜጎቹ ትምህርት ቤቶችን ጨምሮ የተለያዩ የመጠለያ ስፍራዎችን ቢያዘጋጅም ስደተኞችን ግን አይቀበልም። በዚህም ምክንያት ኢትዮጵያውያንን ጨምሮ የውጭ ስደተኞች በተደራጁ የማህበረሰብ ተቋማትና በግለሰቦች ብቻ እየተረዱ መሆናቸውንም ትናገራለች። እኛ ለኛ በስደት የራሱ መጠለያ ባይኖረውም ለኢትዮጵያውያንም ሆነ ለሌሎች ሀገራት ዜጎች ጊዜያዊ ድጋፎችን ይሰጣል። እንዴት ብዬ እንደምገልጽልሽ አላውቅም። ብዙዎቹ በቃ ሻማ ታይዝ ሆኖ ነው የሚገኙት። ግማሹ ያው ፍንጣሪም ያቆተለው አለ መንገድ ላይ ውላ የወለደች ምጥ ይዟት የነበረች ኢትዮጵያ ይውላለች። ፍርሃታቸው ኮሽ ባለ ቁጥር ያለው ድንጋጤ ያዩት ሻማ አለ። በተለይ በተለይ ደግሞ ልንመታ ነው እዚህ አካባቢ ላይ ውጡ ብለው አስራ አምስት ደቂቃ፣ አስር ደቂቃ ትንሽ አጭር የሆነ ጊዜ በሚሰጡበት ሰዓት የእኛ ልጆች እንዳለ ማይግራንቶች የሰቤት ሰራተኞች በአጠቃላይ መኪና የላቸውም። ልጅ ያላቸው አሉ፣ የታመሙ አሉ። ሶ በዛ ቅጥበት ውስጥ ለመውጣት ያለው ጭንቀት፣ ያለው ፍራቻ በጣም የሚያሳዝን ነው። ምክንያቱም ቋሚ የሆነ አካል የለም እነሱም ከአንድ ቦታ ወደ አንድ ቦታ ማምጣት የሚችል መግባት የምንችልበት ቦታ አለ፣ መግባት የማንችልበት ቦታ አለ። ለእኛው ለራሳችን ማለት ነው። ሌሎችም ድርጅቶች እንደዛ መግባት የማይችልበት ኤምባሲዎች መግባት የማይችልበት ቦታ አለ ሴት ያልሆነ መሰዋዕት የተሰኘው የኢትዮጵያውያን ማህበርም ከደሃይ የተፈናቅለው ወደ መሀል ሊባኖስ የሚመጡትን ኢትዮጵያውያን እየተቀበለ ድጋፍ ለማድረግ ጥረት እያደረገ ነው። ከማህበሩ አባላት መካከል አንዷ የሆነችው መላክ ኃይሌ ለተፈናቃዮቹ እርዳታ እያደረጉ ካሉ የቤሩት ነዋሪዎች መካከል አንዷ ናት። አሁን እንኳ በቀደም ለታ ሳምንት አርብ ዕለት ማለት ነው አርባ ስድስት ልጆች በአይን ያየሁትን ነው የምነግርሽ። አርባ ስድስት ልጆች አንዴት ሴታችን ተቀብላቸው እዛ ሄደን ምግብ፣ አልባሳት፣ የሚተኙበት ምናምን ነገር አዘጋጀንላቸው። በአይን ያየሁትን ነው የምልሽ። ከዚህ የበለጠ ደግሞ ትናንትና ማአት ልጆች እንደዙ ተፈናቅኖ መጥተው የምግብ እርዳታ ስናደርግላቸው ነበር። አሁን ኢምባሲው ሸልተር ፈቅዶልናል። ሸልተር አለ፣ ግን ሸልተሩ ፍንዳታ የሚፈነዳበት አካባቢ የሚመታበት አካባቢ ቅርብ ስለሆነ አብዛኛዎቹ እዛ ውስጥ ለመግባት በጣም ይፈራሉ። እኛ ወዳለንበት አካባቢ ነው የሚመጡ። መላክ የምትኖርበት መሀል ሊባኖስ ለጊዜው ሰላማዊ ይሁን እንጂ ነገ ምን ሊፈጠር ይችላል የሚለው ፍርሃት ግን ሁሉም ጋር ተመሳሳይ ነው ትላለች። በብዛት በብዛት ያው ሺዓ የሚባለው የሂዝቡላህ ደጋፊዎች ያሉበት አካባቢ ነው እየተመታ ያለው። ወደኛ አካባቢ እስካሁን አልተመታም። ባይመታም ግን ፍርሃቱ እንዳለ ነው ሁሉም አሁን ስራ አቁሟል። ስራ እየሰራ አይደለም። ሁሉም እርዳታ ጠባቂ ነው። ሁሉም ስራ አገሩ መግባት ነው የሚፈልገው። በቋሽ ነው ያለው። ትንሽ ኳሽ ባለች ቁጥር ሁሉም በቃ እያለቀሰ እየፈራ ዛሬ በቃ ዛሬ ቀን የት ቦታ ነው የሚፈነደው? ዛሬ ሞት የሆነ ዛሬ ቀን የሆነ ነገር ብለው በጣም ደንግጠው ነው ያሉት። በጣም እየፈሩ ነው ያሉት። ከደሀዬ እምብዛም በማይርቀው የኢትዮጵያ ቆንጽላ ጽህፈት ቤትም የተጠለሉት ኢትዮጵያውያን ከፍተኛ ፍንዳታዎችን ይሰማሉ። ሰላማዊት ይህን ድምፅ መቋቋም ባለመቻሏ ወደ መሀል ሊባኖስ ለመሄድ ተገዳለች። እዛም ሆና ግን ከአሁን አሁን እንደገና ሽሹ የሚል የጽሁፍ መልእክት ሊመጣ ይችላል ብላ ስለምትፈራ እንቅልፍ እንደማይወስዳት ትናገራለች። እኔ ዛሬ ቢያበሉኝ ፍርሃቴን ሊያስታግስልኝ አይችልም። ያለውበት ይወጤ የምናሳልፈው እያንዳንዱ ሌሊት ነገን አይደለም ማስበው ማደሬን ጠዋት ነግቶ ራሴን ማግኘቴ ነው ማስብ እንዲደርስልን ሰላማዊትም ሆነች ሌሎች በቤሩት አጣብቅኝ ውስጥ የሚገኙ ኢትዮጵያውያን የሚፈልጉት ወደ ሀገራቸው መመለስ ነው። የኢትዮጵያ ቆንጽላ ጽህፈት ቤት ከሊባኖስ መውጣት የሚፈልጉ ኢትዮጵያውያን እንዲመዘገቡ ባቀረበው ጥሪ መሰረትም ተመዝግባለች። እስካሁን ግን ምንም ነገር የለም። እኛ ኢትዮጵያ መንግስት ያስወጣን በቃ ምንም አይነት ነገር፣ አሁን ምንም አይነት ክፍያ መሆነ፣ ምንም አይነት ነገር እንዳይጠይቀን፣ እኛ ዜጋውን ከዚ ሀገር መውጣት ነው የምንፈልገው ምንም ምንም አይነት ነገር ልብሳ ልብሳችንን ሻንጣችን፣ ማምጣት ምንም አንፈልግም። በቃ ራሳችን ለብሳችን ይዘን ከዛ ግን መውጣት ለምንፈልገው ሁሉም በቃ የሜዲያ አካላት ድምፅ እንዲሆነን እንፈልጋለን። ምንም አይነት ነገር እንዳይጠይቀ ኢትዮጵያ መንግስት መጥቶ ብቻ እንዲያወጣ ነምንፈልገው ከዚህ ህይወት ከዚህ ሰቀቀን። እኔ አስር ቀን ሆኖኛል እንቅልፍ እንኳን በዓይኔ ይከተኛ። ምክንያቱም መተኛት አንችልም። ሜሴጆች ይላካሉ። ይሄን ሰፈር ልቀቁ፣ ይሄን ሰፈር እንደዚህ ያልጉ ትባያል። ስለዚህ ያንን ነገር መከታተል አለብሽ። ቁጭ ብለን ነው የምናው የገባንንም ያልገባንንም እየጠየቀን ሰዎችም ጋር ምናምን ዛሬ እንዴት ነው ነገር እንዴት ነው እያለ እና በፍርሃት ነው ያለ ነው በሰቀቀን ህዝቡ እንዳለን በጉዳዩ ላይ ከኢትዮጵያ ቆንስላ ጽሕፈት ቤትም ሆነ ከኢትዮጵያ የውጭ ጉዳይ ሚኒስቴር ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም የኢትዮጵያ መንግስት ዜጎቹ በአስቸኳይ ወደ ሀገራቸው የሚመለሱበትን መንገድ እንዲያመቻች የምትጠይቀው ባንቺ ያ እስከሚሆን ድረስ ኢትዮጵያውያንም ሆኑ ሌሎች ስደተኞች መጠለያና ምግብ የሚያገኙበት መንገድ እንዲመቻች ትጠይቃለች። ሁሉም ስደተኛ ይኖራል ከህብረተሰቡ በከሊበሊስ ወይ ሰው ቤት እየሰራ ነው፣ ወይ ደግሞ ተከራይቶ እየኖረ ነው። ቤተሰብ መስርቶ የሚኖር አለ። ያው እንዴት ነው፣ ችግሩ ሲመጣ ቦንቡ ሲመጣ አይለይም። አካባቢ ላይ ያለውን ሰው ነው የሚመታው። እና ለሁሉም እኩል የሆነ መቀለያም ሆነ የመድሃኒት አቅርቦትም ሆነ ሬስኪውም ሆነ ለሁሉም ነው እኩል መደረግ ያለበት። ማስብ ሂውማኒቲ መቅደም አለበት በዚህ ሰዓት ላይ እነሱ ለይተው እንደማይነቱ እርዳታውም ደግሞ ተለይቶ መስጠት የለበትም። ባይነኝ እስራኤል በቤሩትና አካባቢዋ የምታካሄደውን የአየር ጥቃት ቀጥላለች። ከፍተኛ ፍንዳታዎች የሚያስከትሉት ጭስና ነበልባልም ከየአቅጣጫው መታየቱን ቀጥሏል። በየዕለቱ የእናቴንና የቤተሰቦችን የጭንቀት የስልክ ጥሪ መመለስ አቅቶኛል የምትለው ሰላማዊት ደግሞ ከቤተሰቦቿ ጋር በሰላም የምትገናኝበትን ቀን በናፍቆት ትጠብቃለች። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ እስራኤል በቤሩት እያካሄደች ባለችው የአየርና የምድር ጥቃት አጣብቂኝ ውስጥ የገቡትን ኢትዮጵያውያን ሁኔታ ነው ተከታትለን የተመለስ ነው። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው እየተከታተላችሁት ያላችሁት። በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ መከታተል ትችላላችሁ አት ቪኦኤ አማሪክ የፌስቡክ ሀሽታግ ቪኦኤ አማሪክ የኤክስ ወይም በቀድሞ አጠራሩ ትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። በተከታዩ ደግሞ በመካከለኛው ምስራቅ የተካሄደ ያለው ጦርነት በአፍሪካ በተለይም ደግሞ በአፍሪካ ቀንድ እያደረሰ ያለውን ተጽዕኖ ምን ይመስላል የሚለውን እንቃኛለን። በመካከለኛው ምስራቅ ያለው ጦርነት ተከትሎ የሐውቲ ታጣቂዎች በቀይ ባርና አካባቢ ላይ በመርከቦች ላይ የሚያደርሱ ጥቃት መጨመሩ ኢትዮጵያን ጨምሮ የአፍሪካ ቀንድ ሀገራት እንደነት ስጋት ውስጥ የጣለ መሆኑን ምሁራን ተናግረዋል። የዓለም አቀፍ ማህበረሰብ ትኩረትም በመካከለኛው ምስራቅ ላይ በመሆኑ የሱዳንን ጦርነት ጨምሮ አፍሪካ ቀንድ ላይ ያሉ ችግሮች ትኩረት እንዲቀንስ አድርጓል ይላሉ። ኢትዮጵያን ጨምሮ የቀጠናው ሀገራት ወደ መካከለኛው ምስራቅ ጦርነቶች ተስበው እንዳይገቡም ጥንቃቄ ማድረግ እንዳለባቸው መክረዋል። አስማማው እንግዲህ ባለሙያዎቹን አነጋግረ ወዳዘጋጀኸው ዘገባ ነው የምናልፈው። አንድ ዓመት ያስቆጠረው በእስራኤልና በጋዛ የሐማስ ታጣቂዎች መካከል የተፈጠረው ግጭት አድማሱን እያሰፋ ወደ ሊባኖስና ኢራን የተሻገረ ጦርነት ሁኗል። ኢራን ማክሰኞ ዕለት ወደ ሁለት መቶ የሚደርሱ ሚሳይሎችን ወደ እስራኤል ካስወነጨፈች በኋላ በአካባቢው ያለው ውጥረት ተባብሶ ቀጥሏል። በውጭ ጉዳይ ዲፕሎማሲና ዓለም አቀፍ ግንኙነት ምርምር ኢንስቲትዩት ዋና ተመራማሪ ዶክተር ዳርስ ከዳር ታዬ የሐማስ ታጣቂዎች የዛሬ ዓመት በእስራኤል ላይ ጥቃት መሰንዘራቸውን ተከትሎ የተከሰተው ግጭት በቀጠናው ብቻ የተወሰነ እንደሚሆን ቢገመትም፣ አሁን ግን የቀይ ባህር አካባቢን ጨምሮ እየሰፋ መጥቷል ይላሉም። እስራኤልና የጋዛ ጦርነት ተብሎ የተጀመረው አሁን አድማሱ የሰፋው እንደተጀመረ ምናልባት በእስራኤልና እሷ ጋር በሚገኝ ትንሽዬ ግዛት ጋዛ በሚባል ይመስል ነበረ። ነገር ግን ብዙም ሳይቆይ ወዲያው እዚሁ ቀጠናችን አፍንጫችን ስር ነው ጦርነቱ የመጣው። አፍንጫችን ስር ስልህ ቀይ ባህር የቀይ ባህር የደቡብ ጫፍ ይሄ ላይ ነው የመጣው። የሀውቲ ታጣቂዎች ማለት በየመን ኮስታል ኤሪያ እና በዚህ በአፍሪካ ቀንድ ኮስታል ኤሪያ መካከል ያለው ርቀት ምናልባት ሰላሳ ኪሎ ሜትር ያህል ነው የውሃ አካል ላይ ያለው በኪሎ ሜትር ሲለካ ርቀቱ ማለት ነው። እና የእነዚህ የታጣቂዎች እንቅስቃሴ የዓለም አቀፍ ሺፒንግ እንቅስቃሴውን ሲያውክ ጥቃት ሲፈጠር፣ ምን ሲል ለእኛ በጣም ቅርብ ነው፣ ወዴት ሊሄድ ይችላል? ይሄ ዳይናሚክስ ብለን ስናስብ ከዚህ ችግር እኛም የማናመልጥ መሆናችንን የተረዳንበት ነው ብዬ እወስዳለሁ። ማለት ቀጥታ ራሱ የጦርነቱ ቀጠናም ወደዚህ አካባቢ እንደመጣ አይተናል። ዶክተር ዳር እስከዳር ወደ ቀይ ባህር የተስፋፈው የመካከለኛው ምስራቅ ግጭት በኢትዮጵያ መርከቦች ላይ ጨምሮ በቀጠናው ላይ ይዞ ስለመጣው የፀጥታና ደህንነት ስጋት እንደሚከተሉ ያብራራሉ። አሁን ለምሳሌ ቀይ ባህር ላይ የሀውቲ ጥቃት አለ ማለት፣ አንተ ለመርከቦችህ የምታደርገው የሴኪሪቲ ጫና ይኖርብሃል ማለት ነው ከዚህ በፊት ብለ ስትነግድ የነበርክ ከሆነ አሁን መርከብ ላስነሳ ነው ብለህ ለሀውቲዎች መናገር ሊጠበቅብህ ይችላል። ወይንም ይሄ መርከብ የኔ ነው የኔ ሸቀጥ ነው ያለበት ብለ ኮሚኒኬት ማድረግ ይጠበቅባል። ኮስቲ አዘ ሴም ታይም የወዳጅ አገራት መርከቦች እንዳይተላለፉ እየተደረገ ነው። ከዛ በተረፈ ደግሞ ዛሬ ባህር ላይ የሚተኩሱ ነገ ወደዚህ ወደ መሬት አለመተኩሳቸውን እርግጠኛ መሆን አንችልም። ኤኒዌይስ እየተወሳሰበ መጥቷል። እሱ ብቻ አይደለም። የዓለም ትኩረት አሁን የአፍሪካ ቀንድ ላይ ያሉ ችግሮች እንዲረሱና ሙሉ ትኩረት ወደ መካከለኛው ምስራቅ እንዲሆን አድርጓል። እዚህ ቀጠና ላይ አሁን የሱዳን ችግር በጣም ዓለም አቀፋዊ ትኩረት የሚፈልግ ነበረ፣ ግን ኦልሞስት የተረሳ ሆኗል። ጦርነት ላይ ነው ያለው። ሶማሊያ የአትሚስ የቆይታ ጊዜ አሁን ዲሴምበር ላይ ነው የሚያልቀው። ብዙ ውይይቶች መደረግ ነበረባቸው ፖስት አትሚስ ሁኔታ ምንድን ነው መሆን አለበት የሚለው ከአጋር አገራት ጋር ብዙ ውይይት መደረግ ነበረበት። ነገር ግን አሁን የዓለም ትኩረት ወደዛ የዞርበት ሁኔታ አለ እና ቀጠናው ላይ ያሉ ችግሮች አሁን ሴከንደሪ ግሎባል ኢሹ ወይም ተሪሼር እንዲሆኑ፣ ሶስተኛ ደረጃ አራተኛ ደረጃ እንዲሆኑ እያደረጋቸው ነው እዛ አካባቢ ያለው ጦርነት ብለን መውሰድ እንችላለን። በኢትዮጵያ ለበርካታ ዓመታት በዲፕሎማትነት ያገለገሉት አምባሳደር ተፈራ ሻውል በበኩላቸው አሁን በመካከለኛው ምስራቅ እየተፈጠረ ያለውን ሁኔታ የአፍሪካ ቀንድ ሀገራት መሪዎች በጥንቃቄ ሊይዙት እንደሚገባ ይገልጻሉ። የአፍሪካ ቀንድ ምን ጉዳት ያመጣል ብሎ ቁጭ ብሎ መሰላሰል አለበት። በእኔ ግምት እስካሁን እንግዲህ ካርቱም በራሱ የውስጥ ችግር ተጠምዷል። ሶማሊያ ውስጥ ሲብር ተምዷል በእኛም ሀገር ቢሆን ኢትዮጵያ እኛ በግንባታና የውስጥ ሰላም ለማውረድ ጥረት በሚደረግበት ጊዜ ይሄ መከሰቱ ያንን ትልቁን ግባችንን እንዳንደርስበት የሚያደርግ ይመስለኛል። እና በሩቅ ማየት ያለብን ይመስለኛል። በስፋት ማየት ያለብን ይመስለኛል። እስራኤል በጋዛ በሐማስ ታጣቂዎች ላይ የከፈተችውን ወታደራዊ ዘመቻ በማስፋፋት ባለፉት ሳምንታት በሊባኖስ ባደረሰቻቸው አየር ጥቃቶች በኢራን የሚደገፈው ሂዝቦላ መሪን ሐሰን ናስርላን ጨምሮ በርካታ የቡድኑ አመራሮችን መግደሏን አስታውቃለች። ሊባኖስን ጨምሮ መካከለኛው ምስራቅ በርካታ ኢትዮጵያ ለሥራ የሚኖርበት አካባቢ መሆኑ የሚናገሩ ዶክተር ዳርስ ከዳር ታይም ጦርነቱ የዜጎችን ደህንነትም አደጋ ላይ ጣለ ሆኗል ይላሉ። ብዙ ዜጎች አሉን መካከለኛው ምስራቅ፣ ከነዛ መካከል አንዱ ሊባኖስ ነው። እነዚህን ዜጎች ደህንነት ሁኔታ አሳሳቢ ነው ማለት ነው። ምናልባት አስታውስ ከሆነ ከዚህ በፊት ዜጎችን ከሳውዲ የማስወጣት ብዙ እንቅስቃሴ ሲደረግ በጣም ከፍተኛ የሆነ ጫና የስራ ጫና ሲፈጥር የነበረ ነው። አሁን ምናልባት ጦርነቱ ሊባኖስ ላይ የሚቀጥል ከሆነ ተመሳሳይ ችግር መከሰቱ አይቀርም እና ይሄ ዜጋ መመለስ የሚለው ብቻም ሳይሆን ከተመለሱ በኋላ እዚህ የነሱ ላይቭሊሁድ ሁኔታ ማሳሳቢ ነው። ሌላው ደግሞ መካከለኛው ምስራቅ ማለት ከኢትዮጵያ ጋር ጥሩ አሁን የኢኮኖሚ ግንኙነት ያለበት አካባቢ ነው። ጥሩ የኢትዮጵያ ኤክስፖርት የወጪ ንግድ መዳረሻ የሆነ የመጣ አካባቢ ነው። ከመካከለኛው ምስራቅ ብዙ ነገር እናስገባለን እና ይሄ አሁን በጦርነቱ ምክንያት አደጋ ውስጥ ሊገባ እንደሚችል መገመት ይቻላል። ኢትዮጵያ ከአጼ ኃይለስላሴ ዘመነ መንግስት ጀምሮ በመካከለኛው ምስራቅ ጉዳይ የገለልተኝነት አቋም እንደምታራምድ የሚናገሩት አምባሳደር ተፈራሻውል በበኩላቸው አሁንም ይህንን አጠናክሮ ማስቀጠል ይገባል ይላሉም። እንግዲህ ብልጥ የሆኑት በአፍሪካ ቀንድ ያሉ አካባቢዎች ወዲህም ወዲያም ሳያደሉ በጥንት ጊዜ በግርማዊ ቀዳማዊ ኃይለ ሥላሴ ጊዜ የገለልተኛ ሀገሮች ማህበር ነበር። አሁን ተዳቅሟል። ማርሻል ቲቶ፣ ኔህሩ እና ጃንሆይ ያን ጊዜ አንድ ላይ ሆነው ምንድን ነው ያደረጉት የገለልተኛ ሀገሮችን አቋም ያዙ። ገለልተኛ ሀገሮቹ ከሁሉም ጋር መስራት ይችላሉ። አሁንም እነሱ እርስ በርስ ይጋጩ እንጂ አውሮፓም አሜሪካም መካከለኛ ምስራቅ ያሉት በሁለትዮሽ ግንኙነት እኛ የራሳችንን ነጻነት መጠበቅ አለብን። ይህን በምናደርግበት ጊዜ ሚዛናዊ አካሄድ ልንሄድ እንችላለን። ዶክተር ዳር እስከዳርም ኢትዮጵያን ጨምሮ የቀጠናው ሀገራት ወደ መካከለኛው ምስራቅ ጦርነቶች ተስበው እንዳይገቡም ጥንቃቄ ማድረግ እንዳለባቸው ይመክራሉ። የእኛ ቀጠና እኛ የምንገኝበት የአፍሪካ ቀንድ ወደዛኛው ግጭት ተስቦ እንዳይገባ የመከላከል ስራ መስራት ነው። አይቲንክ ትልቁ ነገር እሱ ይመስለኛል። ማለት እንደዚህ አይነት ግጭቶች ሲመጡ አንዳንድ ጊዜ ከስሜትም ሊሆን ይችላል አንዳንዴ ወይንም ካልተጠበቁ ትሪገር የሚያደርጉ ምክንያቶች የተነሳ አንዳንድ ሀገራት ተስበው ወደዛ ሊገቡ የሚችሉበት ሁኔታ ይኖራል። በእርግጥ አካባቢያችንና መካከለኛው ምስራቅ የባህል፣ የሃይማኖት፣ የምንት መመሳሰል ስላለው ወደዛ የመሳብ ነገር ሊኖር ይችላል እና ኢትዮጵያ በዚህ በቀጠናው ላይ ዋና ተዋናይ እንደመሆኗ አካባቢው ወደ መካከለኛው ምስራቅ ግጭት ተስቦ እንዳይገባ ያሉ ቀዳዳዎችን ሁሉ የመድፈን ስራ ይጠይቃል። አንደኛው እሱ ነው። ምናልባት እዚህ አካባቢ ያሉ አሸባሪ ድርጅቶችም እኛም ወንድማማችሎች ነን፣ አጋሮች ነን በሚል ጥቃት እንዳይፈጽሙ ይሄን ይሄንን ነገር ቀድሞ መከላከል፣ በር መዝጋት ያስፈልጋል ብዬ አስባለሁ። በቀጠና መካከል ደግሞ ምናልባት ኢጋድንም ጨምሮ አዳዲስ የግንኙነትና የመረጃ መለዋወጫ እድሎችን እየከፈቱ ምን ማድረግ አለብን፣ እንዴት እንንቀሳቀስ የሚሉ ነገሮችን የአካባቢው ሀገራት መስራት አለባቸው ብዬ አስባለሁ። ምክንያቱም አሁን ኤመርጀንሲ ሁኔታ ላይ ነው ያለ ነው። ጦርነቱም እየሰፋ ስለሆነ ወደዚህ ቀጠና እንዳይመጣ ምን እናድርግ የሚለውን በቅርበት መከታተልና መነጋገር ያስፈልጋል ብዬ እመክራለሁ። እንደ አውሮፓውያን አቆጣጠር ጥቅምት 7 ሁለት ሺህ ሃያ ሶስት የሐማስ ታጣቂዎች ወደ እስራኤል ዘልቀው በመግባት 1200 እስራኤላውያን የተገደሉበትን የሽብር ጥቃት ማድረሳቸውን ተከትሎ ሁኔታው ወደ ከፋ ግጭት ተባብሶ የበዙት ፍልስጤናውያን የሆኑ ከ40,000 በላይ ንጹሐን ሰዎች እልቂት አስከትሏል። አሁንም ያልበረደው ይህ ጦርነት መላውን የመካከለኛው ምስራቅ ክልል እንዳያቀጣጥልም ስጋትን ደቅኗል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። የመካከለኛው ምስራቅ ግጭት በአፍሪካ ቀንድ ላይ ያለውን ተጽዕኖ የሚዳስሰውን ዘገባን የተከታተል ነው። ዝግጅታችን ከመስታወት እንደቀጠለ ነው። ወደ ሌሎች መሰናዶዎቻችን ከማልፋችን በፊት ግን ትንሽ በሙዚቃ እረፍት ማድረግ አለብን። ልክ ብለሃል አስማማው። በእውቀቱ ሰው መሆን ዝቅ ዝቅ እያለ አዲስ የተጫወተውን ዜማ እንጋብዛቸዋለን። ተመልሰን እንመጣለን።

ቤት የኮንጎልቻ ያላምሳ ያሰራት አርጓት አንድ ብቻ ብቻ አሃነይ ዘመድዬ ግብልዬ እኔ ደርባብዬ እኔ ዘመድዬ የለበሽው ሸማ ይለይም ጥለቱ የለበሽው ሸማ ይለይም ጥለቱ ዋንች ላይ ውሎ ነው የታየው በቱ አሃነይ ዘመድዬ ግብልዬ እኔ ደርባብዬ ዘመድዬ በሸበካ ሃኑ በፍቅር ነው ማማር ሁሉ ላይ ሲሆኑ አፈሩ ነው ወኸው ምን ይሆን ሚስጥሩ ሁሉ ማብቀል ያውቃል አንዳች አይነግሩ አሃ እኔ ዘመድዬ ደጉብድዬ እኔ ደርባብ እኔ ዘመድ ወረና ያዘ ውስቲያት መርሳ ላይ ደላንተ ያዘዋት። በበውቀቱ ዜማ ልክ እንደኛ ትንሽ ወዝ ወዝ እንዳላችሁ እናምናለን። በዚሁ ወደ ተከታዩ ዝግጅት ነው የምናልፈው። አስማማው በሚገባ ቀጣዩ ዝግጅታችን ደግሞ ያው መስከረም ወር የተለያዩ ሃይማኖታዊ እና ባህላዊ ስነስርዓቶችና በዓላት በኢትዮጵያ የሚከናወኑበት ከመሆኑ ጋር በተያያዘ መስከረምና ቱሪዝምን የሚቃኘው ዘገባችን ቀጥሎ ወደ እናንተ ይደርሳል። የዓለም ቱሪዝም ቀን መስከረም ሀያ ሰባት ታስቦ ውሏል። በርካታ ብሔራዊ እና ሃይማኖታዊ በዓላትን በዚህ ወር የምታከብረው ኢትዮጵያም መስከረም በበርካታ ቱሪስቶች የምትጎበኝበት ወር ነው። ትላንትና እና ዛሬ የተከበረው የረቻ በዓል ጋር ተያይዞ በኢትዮጵያ ያለውን የቱሪዝም እንቅስቃሴ የሚያስቃኘው ዘገባ ነው ተከታዩ። ደረጀ ደስታ የኦሮሚያ ቱሪዝም ኮሚሽን ኮሚሽነር ሌሊሴ ዱጋ የኢትዮጵያ ቱሪዝም እና ሆቴል ገበያ ማህበር ፕሬዝዳንት አቶ ጌታሁን ዓለሙና የሴሌብሪቲ ቱር ባለቤትና የቱሪዝምና ቢዝነስ አማካሪ የሆኑትን አቶ አሸናፊ ካሳን አነጋግሮ ተከታዩን አዘጋጅተዋል። በኢትዮጵያ አሁን በመገባደድ ላይ የሚገኘው ወርሃ መስከረም አዲስ ዓመት፣ መስቀልና እሬቻ የመሳሰሉ በዓላትን ይዞ የሚያልፍ ነው። በዚህ ጊዜ ኢትዮጵያ በተለያዩ የብሔራዊ ባህልና ሃይማኖታዊ በዓላት የምትደምቅበት ወቅት ነው። አንዳንድ በዚህ ወር የሚውሉ በዓላት በዓለም የቱሪዝም ቅርስነት የተመዘገቡ ሲሆን የዓለምና የአገር ውስጥ ቱሪስቶች ከወትሮው ለየት ባለ ሁኔታ በሀገሪቱ ሲንቀሳቀሱ የሚታይበትም ወቅት ነው። በዚያ ላይ ወሩ ማለትም ለአውሮፓ አቆጣጠር እስከ 27 የዓለም ቱሪዝም የሚከበርበትን ቀንን በውስጡ የያዘ ነው። በሌላም በኩል ከኮቪድ-19 በኋላ የቱሪዝም እንቅስቃሴዋ እንደ ማንኛውም ሀገር የተዳከመባት ኢትዮጵያ እሱን ተከትሎ የመጣው ጦርነትና የሰላምና መረጋጋት እጦትም ብዙም አላገዛትም። በተለይ ትላልቅ የቱሪስት መዳረሻ የሆኑት የአማራና ትግራይ ክልሎች የዚህ ተጎጂዎች ሆነዋል። ይህም ሆኖ ግን እጇን አጣጥፋ አልተቀመጠችም ይላሉ አንዳንዶቹ። ምን እያደረገች ነው? በኢትዮጵያ አቆጣጠር ይህ ያለንበት ወቅት በተለይም መስከረም ወር በኢትዮጵያ የቱሪዝም ወቅት ተደርጎ ይታሰባል፣ የሚሉት የሴሌብሪቲ ቱር ባለቤትና የቱሪዝምና ቢዝነስ አማካሪ መሆናቸውን የገለጹልን አቶ አሸናፊ ካሳ ናቸው። ወቅቱ አሁን ጥሩ የቱሪዝም ወቅት ነው። በተለይ ከኦገስት አጋማስ ጀምሮ ኦክቶበር አጋማሽ ድረስ ያለው በፈረንጆቹ ወር አቆጣጠር ማለት ነው። እንደዚሁም ደግሞ ዲሰምበር መጨረሻ ከፌብሩዋሪ ያለው ፒክ ሲዝን የሚባሉት ወይ ደግሞ ዋናው የቱሪዝም ፍሰቱ የሚጨምርበት ወቅት ነው። ይሄ ለውጩ ለሀገር ውስጥም ቱሪስት ነው። ኢትዮጵያም ከፍተኛ የቱሪስት ቁጥርን የሀገር ውስጥ እንቅስቃሴ ውጭ የምታገኘው በእነዚህ ወቅቶች ነው። እነዚህ ወቅቶች ብዙውን ጊዜ የአደባባይ በዓላት ለሚበዙ ሰዎች ሲ ትራቭል በሚያደርጉ ጊዜ ተጨማሪ ነገርን ማግኘት ይችላሉ ማለት ነው። ፐርፐዝሊ ብዙ ጊዜ ለዚህ በዓል ብለው እዶች ባይመጡም ከዚህ ባህር በሚመጡበት በዚህ ወቅት በሚመጡበት ጊዜ እነዚህ ተጨማሪ ነገሮች ያያሉ። በእርግጥ ቱሪስቶች ፍሎው ሲያደረጉ የራሱ የሆነ ፍሎው እንዲያደረጉ እንዲሄዱ የሚያደረጋቸው የፑሽና ፑል ፋክተር የምንላቸው ነገሮች አሉ። ፑል ፋክተር የምንላቸው ወደዛ ቦታ እንዲሄዱ የሚስባቸው ነገር ሲሆን ከእነዚህ ውስጥ ደግሞ አሚኒቲዎች የምንላቸው ደግሞ አዲሽናል የሆኑ ፈዝሊ ለዚህ ብዙ ውጭ ሳይሆን ግን በዚህ ወቅት በመሄዳቸው ሊያገኟቸው የሚችሉ ናቸው። ስለዚህ ይሄ የመስከረም ወቅት በተለይ ወደ ደቡብ ኢትዮጵያ አካባቢ ለሚጓዙ ቱሪስቶች በርካታ ኩነቶችን ማየት መታደር የሚችሉበት ነው። ባህሎች በባህል ውስጥ የሚገኙ የሰዎች አለባበስ፣ ሰዎች በጋራ የሚያደርጉት ነገር፣ የተለያዩ የበዓል ገበያዎች፣ ግብ ዝግጅቶች፣ የተለያዩ ስፔሻል የሆኑ ነገሮች በተለይ ደቡብ እና ደቡብ ምዕራብ ኢትዮጵያ ላይ በልጥ የሚጎሉበት ነው። በእርግጥ በሰሜንም እንደ ትግራይ እንደ ኢሮብ አካባቢ ላይም ይሄ የመስቀል በዓል እንደ መቀሌ ደግሞ ጮማ የሚባል እንትናለ። እና ይሄ ወቅት ትልቁ የቱሪስት ስሰት ይመዘገብበት የነበረበት ወቅት ነው በኢንተርናሽናሉ በዶሜስቲክ አሁን ላይ ባለው ሁኔታ ብዙም ያን ገፍቶ የሚሄል ነገር ባይኖርም፣ ይሄ ደቡብና ደቡብ ምዕራቡ ላይ ግን እንቅስቃሴዎች የውጭ ቱሪስቶች እንቅስቃሴ አለ እንደ እስከ ዛሬው ከፍ ያለ ቁጥር ባይሆንም፣ የሀገር ውስጥ ቱሪስት ግን በከፍተኛ ሁኔታ እየተንቀሳቀሰ ይገኛል። የአፍሪካ ኢኮኖሚክ ኮሚሽን እንደ ኤሮፓ አቆጣጠር መስከረም አስራ ሰባት ሁለት ሺ ሀያ አራት ባወጣው መረጃ የኢትዮጵያ ቱሪዝም ከኮቪድ አስራ ዘጠኝ በፊት ለሀገሪቱ አጠቃላይ ምርት ገቢ አራት ነጥብ ስምንት 8 ቢሊዮን ዶላር የሚያስገባ እንደነበር ገልጾ በየአመቱ ከ1.4 ሚሊዮን በላይ ቱሪስቶች ኢትዮጵያን ይጎበኙ እንደነበረ ገልጿል። እንደ አውሮፓ አቆጣጠር በ2020 ያ ቁጥር ወደ 228280 መውረዱን አስታውቋል። ዛሬ የሰላምና አለመረጋጋት ሁኔታው ሲታከልበት ያ ቁጥር ከዚህም በእጅጉ እንደሚቀንስ ይገመታል። ከፍተኛ ጎብኚ ቱሪስቶች ያሉባቸው አገሮች የሚያወጧቸው የጉዞ ማሳሰቢያዎችም በተለይ የዓለም አቀፍ ቱሪስቶችን በሚመለከት ብዙም የሚያበረታቱ አልሆኑም። ሰላምና አለመረጋጋት አለመኖር ትልቁ ስጋታቸው ነው። የኢትዮጵያ ቱሪዝምና ሆቴል ገበያ ማህበር ፕሬዝደንት አቶ ጌታሁን አለሙ የነበረውን ሂደት እንደሚከተለው ይገልጹታል። ኮቪድ ናይንቲን በኋላ ዓለም ላይ ያለው እንቅስቃሴ በተወሰነ መንገድ ተቀዛቅዞ ነበርና በኋላ ደግሞ እንደ ሰሜኑ ግጭት ስለነበረ ጎብኚዎች ብዙም ለመድፈር ኤምባሲዎች የሚያወጡት መግለጫ አንድ አንድ ተጽዕኖ አሳርፎብን ነበር። በኋላ ግን ነገሮች ወደ መስተካከሉ ሲመጡ የበለጠ ጥሩና ውጤታማ ለመሆን አንድ ስቴፕ ለመሄድ ነው እንግዲህ እየታሰበ ያለው። ከጥቂት ቀናት በፊት እንደ አውሮፓ አቆጣጠር መስከረም 27 የተከበረው የዓለም ቱሪዝም ቀን የዘንድሮው መሪ ቃል ቱሪዝምና ሰላም የሚል ነበር። ይህ የዓለም ቱሪዝም ቀን የአንድ ቀን ውሎ ሳይሆን ሳምንቱን በተለያዩ ዝግጅቶች አክብሮ አልፈዋል። የዓለም አቀፉ ቱሪዝም ከኮቪድ እና ከግጭቶች ጋር ተያይዞ የራሱ አንዳንድ ችግሮች ቢኖሩበትም በተለይ የአገር ውስጥ ቱሪዝም እንዲነቃቃ በመደረጉ በከፍተኛ ሁኔታ ጨምሯል የሚሉት የኦሮሚያ ቱሪዝም ኮሚሽን ኮሚሽነር ሌሊሴ ዱጋ በተለይ መስከረም ውስጥ ከሚውሉት ትላልቅ በዓላት አንዱ በሆነው ከኢሬቻ በዓል ዋዜማ ጋር ተያይዞ ባለፉት ሶስት ቀናት የተከበረበትን ሁኔታ እንደሚከተለው ያብራሩታል። የኦሮሚያ ሬቻ ኤክስፖ በባህልና ቱሪዝም ቢሮ አስተባባሪነት ሀገሬ ኤቨንት እና ፕሮሞሽን ከሚባል ጋር በኤግዚቢሽን መካከል እየተካሄደ ነው። ይህም ጥቃቅንና አነስተኛ የባህል አልባሳትን፣ ጌጣጌጦችን የሚሸጡ ከትራቨል ጋር የተያዙ ነገሮችን የሚሸጡ በሙሉ ተሰባስበው በኤግዚቢሽን ማዕከል ብዙ የአይነት ኤክስፖ ይካሄዳል። እኛም ደግሞ የእሬቻ ኤክስፖ ሆኖ የተደረገ ያለ ነገር ነው። ቅዳሜ ዕለት ሆራ ፊንፊኔ እሬቻ ይከበራል። እሑድ ዕለት ሆራ ሀርሰዲ ቢሾፍቱ ይከበራል። ሰው ለዛ ዝግጅት የሚሆኑ እቃ የሚገበያዩበት ነው ማለት ነው። እኛ ደግሞ ያዘጋጀነው የኦሮሚያ የቱሪዝም ሳምንት ብለን ከእሬቻን አስመልክተን የዓለም የቱሪዝም ቀንን አስመልክተን አጠቃላይ ደግሞ የኦሮሚያን የቱሪዝም ስራ ለማሳየት የቱሪዝም ሳምንት የምንለው ፕሮግራም ነው በስካይላት እየተካሄደ ይገኛል። ዛሬ የምዝገባው ፕሮግራሙን እናደርጋለን። ምንድን ነው የምታደርጓቸው የተለየ ቱሪስቶችን ለመሳብ የኦሮሚያ ቱሪዝም ኮሚሽን የሚያደርጋቸው ዋና ዋና ነገሮች ምንድን ናቸው? የኦሮሚያ ቱሪዝም ኮሚሽን በጣም ሰፊ የሆነ የማስተዋወቅ ስራዎችን ለሀገር ውስጥ ቱሪዝምም ለውጭ ሀገርም ይሰራል። የቱሪዝም ኮሚሽኑ ከተቋቋመ አራት አመት ነው። ባለፈው አራት አመት ውስጥ ክልሉ የሀምሳ ኪሎ ሜትሩ ብትሄድ ዓለም አቀፍ ዴስቲኔሽን መሆን የሚችሉ አቅም ያለው ክልል ነው። ነገር ግን እንደ አቅሙ በኢትዮጵያ የቱሪዝም ታሪክ ውስጥ የሚያስፈልገውን ቦታም አልነበረም፣ አይታወቅም ነበር። ስለዚህ ዶክመንቴሽን ከመስራት ከማሳወቅ ክልሉን ጀምሮ በጣም ብዙ የተለያዩ የቱሪዝም ስሞል ቢዝነሶች እንዲቋቋሙ በመርዳት እንሰራ ነበር ያለፈውን አራት አመት ቱሪዝም ሁሉም በክልል ውስጥ በጣም በከፍተኛ ሁኔታ ተነቃቅቷል። ብዙ የተለያዩ ቻለንጆች ቢኖሩም ድንዳት ግን ከኮቪድም ከዛም ደግሞ ከግጭት ጋር የተያዙ ነገሮች ቢኖሩ በተለይ የዶሜስቲክ ቱሪዝም የሚባለው የሀገሩ በጣም በጥሩ ሁኔታ እየሄደ ነው። እሬቻ ቅዳሜ በሆራ ፊንፊኔ እንዲሁም እሁድ ሆራ ሀርሰዲ ቢሾፍቱ መከበሩን የተናገሩት ኮሚሽነሯ ሌሊሴ፣ ይህን በዓል በቱሪዝም መልኩ በከፍተኛ ደረጃ የማስተዋወቅ ስራ እየሰራንበት ነው በማለት በዘንድሮው እሬቻ በዓል ለየት ያለ ነገር ማድረጋቸውን ይናገራሉ። ጥሩ ስራ የተሰራ ነው። አንደኛው የምንሰራው ስራ ፕሮሞሽን ነው ማለት ነው። ሁለተኛው ነገር በተለይ አሁኑ ሬቻ ደግሞ ለጌት የሚያደርገው ከኔፓል የሙዚቃ ቡድኖችን አንጥተናል። ከአፍሪካ ሀገራት በጣም ብዙ ተሳታፊዎች ነበሩን። አሁንም ከኛ ጋር ሬቻን ለማክበር ሬቻ ካራቫን የሚባል ለሶስተኛ ጊዜ ከኬንያ ሁለት ሺህ ኪሎ ሜትር ነድተው የሚመጡ ወንድሞቻችን ተቀላቅለውናል። ሩዋንዳን፣ ቡሩንዲን፣ ቱሪዝምንም አብሮ ለማክበር ሬቻን ለማክበር ሌሎችም የውጭ ሀገራት ዜጎች እዚህ ይገኛሉ ማለት ነው። የዘንድሮው ከእስከዛሬዎቹ የተለየ የሚደረግ ነገር አለ? አለ አከባበር ለየት የሚያደርገው አንደኛ በዓል ሲሆን ያው ሰው ሁሉ ደስ ይለዋል እና ሬቸን ስናስብ ዝናቡ መዝነብ ሲጀምር ጀምሮ የኦሮሞን ዝናብ እኮ ይጠብቃል። ከዛ ብራ የሚባለው ፕሪንግ በእናንተ ሲሆን ሰው ልብሱን አዘጋጅቶ ለብሶ ባህሉን ለማሳየት በዋናነት ባህልን ማሳያ መድረክ። ሰዎች የተለያየ እምነት አላቸው፣ ሃይማኖት አላቸው። ይሄ የባህል ማሳያ መድረክ ብዙ ሚሊዮኖች የሚቆጠሩ ሰዎች በፊንፊኔም፣ በአዲስ አበባ፣ በቢሾፍቱም ይከደማሉ ማለት ነው የሚያደርገው ደግሞ ከአመት አመት ቁጥሩ እየጨመረ ነው። ከአመት ዓመት በተለይ ደግሞ የፋሽን ዲዛይኖች ያው እሬቻ ከውበት ጋር ባህልን ማሳያ መድረክ ከመሆኑ አንጻር በጣም እያደገ እያማረ መጥቷል። ሰዎችም ከአለም አቀፍም ይዘት እየያዘ ነው። ሰዎች ከተለያዩ ሀገራቶችም ዞን እያደረጉን ነው። የሚዲያ ባዘዊ ከቨሬጁን የምትመለከት የሀገር ውስጥ ሳይሆን እንደ ውጭ ሀገር ሚዲያዎች መስቀልም የሀገራችን በዓል ነው። ዩኔስኮን የተመዘገበ ነው። እሬቻን በገዳ ስር የተመዘገበ ነው። ከእንደዛው በጣም ትልቅ የሆነ ዓለም አቀፍ አቴንሽን እያገኘ ነው። ኢትዮጵያ ኤርላይንስም ትልቁን ሮል በዚህ አመት ጫውተዋል። እንግዶችን በመጋበዝ በማምጣት ቅናሽ በማድረግ በሚሊዮን የሚቆጠሩ ሰዎች ወደ በዓሉ ቦታ እንደሚመጡ የተናገሩት ሌሊሴ በበዓሉ ላይ መካፈል የግል ምርጫና ወጪ ቢሆንም የአገር ውስጥ ቱሪዝምን ለማበረታታት አንዳንድ ሆቴሎችና የትራንስፖርት አገልግሎት የሚሰጡ ቅናሽ እንዲያደርጉ ጥረት መደረጉን የኢትዮጵያ አየር መንገድም በአንዳንድ መልኩ ትብብር ማድረጉን ተናግረዋል። ሬቻ ኤክስፖ በሚል ስም በተዘጋጀው የቱሪዝም ዝግጅት ላይ ተካፋይ እንደነበሩ የነገሩን የኢትዮጵያው ቱሪዝምና ሆቴል ገበያ ማህበር ፕሬዚደንት አቶ ጌታሁን አለሙ ኤክስፖ ላይ የተለያዩ ዩ ዝግጅቶች እንደነበሩ ነግረውናል። ፓናል ዲስካሽን ነበረ። እሱ ጋር ተያይዞ ደግሞ የተለያዩ የኬንያ ታንዛኒያ ጎረቤት ሀገራት ሁላ የተሳተፉበት ደማቅ ኤግዚቢሽን ነበረ። ሁለተኛ ደግሞ ከነገ ጀምሮ ኢሬቻ በዓል ይከበራል እና ከእሱ ጋር ተያይዞ አንድ ላይ የኦሮሚያ ቱሪዝም ኮሚሽን ይህንን ኢኒሽቲቭ ወስዶ ለህብረተሰቡ ልዩ ልዩ የሚቀመሱ ምግቦችን፣ የሚጠጡ መጠጦች፣ ኦሮሚያ ላይ ያሉ ልዩ ልዩ መጠጦችን ጨምረው ህብረተሰቡ በማስቀመጥ ሰው ለመጎብኘት የሚያስበውን እንዲጎበኝ ማነሳሳ ለማንሳት ነው አላማውም እሱ ስለሆነ ማለት ነው። የቱሪዝም ፍሰቱ አጠቃላይ ሁኔታ አሁንም እንደቀዘቀዘ ነው የሚሉት አቶ ጌታሁን፣ ይሁን እንጂ ከጊዜ ወደ ጊዜ የመሻሻል አዝማሚያ እያሳየ ነው ይላሉ። ከጊዜ ወደ ጊዜ ጎብኝ እየጨመረ ነው እየመጣ ያለው። ቀድሞ በጣም ተቀዛቅዞ ነበር። በተለይ ከ2019 በኋላ ኦልሞስት በጣም ዝቅ ያለ ነበር የጎብኝ ቁጥር እና በየጊዜው አሁን መሻሻሎች ይኖራሉ። የቱሪስት መዳረሻችን እንደምታውቁት በየሀገራቱ ጎርጎራን ጨምሮ ወንጪ፣ አላላ፣ ኬላ በጣም ለምተዋል ና ን ፓኬጆችም እያወጡ ትሮ ኦፕሬተሮቻችን ለመሸጥ የሚያደረጉት ጥረት አለ። ሆኖም ግን እንደዛም ቢሆን በቂ ነው ወይም ደግሞ በደንብ ትርጉም የሚሰጥ ቁጥር ነው ለማለት አሁንም የሚያስደስት ደረጃ ላይ አልደረስንም። አቶ ጌታሁን የኦሮሚያ ቱሪዝም ኮሚሽን ቱሪዝምን በማስተዋወቅ ረገድ ከሌሎች ክልሎች የተሻለ ስራ መስራቱን እና በዚህም የማህበራቸውን ሽልማት ማግኘቱን ይናገራሉ። እኛ ከዚህ በፊት ክልሎችን አዋርድ ስተን ነበር እና የመጀመሪያውን አዋርድ ያገኘው የኦሮሚያ ቱሪዝም ኮሚሽን ነው። ምን ሰርቶ ነው አዋርድ በጣም ባላቸው የተለያዩ ዲቫይሶች ተጠቅመው ወደ ዓለም ለመድረስ ያደረጉት ጥረት ነበር። የተለያየ ዓለም ላይ የተለያየ ነገሮችን በመጠቀም እንደው ቢያንስ በትንሹ እንኳን ኦሮሚያ ላይ 62 ኢንደሚክ ወፎች አሉና እነሱን ጨምረው ለዓለም ለማስታወቅ ያደረጉት ትግል ነበር እና በዛ ምክንያት ከሌሎች ክልል ተወዳዳሪ ሆነው አሸንፈው ዋንጫ ወስደው ነበረ። ማህበራቸው አምስት ሺ ሁለት መቶ አርባ አባላት ያሉት መሆኑን የገለጹት የኢትዮጵያ ቱሪዝም እና ሆቴል ገበያ ማህበር ፕሬዚደንት አቶ ጌታሁን በዘንድሮ ዓመት የሲዳማ ክልል አሸናፊ መሆኑን ተናግረዋል። አቶ አሸናፊ በበኩላቸው ቱሪስቶች ችግር እንዳሉባቸው ከሚነገርባቸው የሰሜንና አንዳንድ የአገሪቱ ምዕራብ አካባቢዎች ውጪ ወደ ደቡብ በከፍተኛ ደረጃ እየሄዱ ነው ይላሉ። ምን ይፈልጋል? ተረጋጋና ሰላማዊ ሁኔታዎችን ይፈልጋል። መረጋጋትና ሰላም ወደ ሌለባቸው አካባቢዎች ያለው እንቅስቃሴ በጣም የተቀዛቀዘ ነው። ቱሪስት እንኳን አለመረጋጋትና ሰላም ይቅርና ቸነፈርና ረሃብ ያለበት ቦታ ላይ እንኳን ሄዶ ጉብኝት ለማድረግ ብዙ ጋባዥ ነገር አይኖርም። እኳን ሪስክ ያለው ነገር ቦታ ላይ ማለት ነው። ወደ ሌሎች አቅጣጫዎች ስንመለከት በተለይ እንደና አርባ ምንጭ ደቡብ አካባቢ ያሉት አሁን ላይ ብዙ የሀገር ውስጥና የውጭ ቱሪስት እየተቀበሉ ያሉበትና ፍላይትም በጣም ሁል የሚሆንበት ሁኔታዎች ናቸው ያሉት ከረንት ያ ያለው ሲናሪዮ ስንመለከት የውጭም እንዲሁን የሀገር ውስጥ ኢንፍሉዌንሻል የምንላቸው አርቲስቶችም ብዙውን ያዝወጠሩ በዚህ በደቡብ አካባቢ ያለው ነው። አንድም ለበዓሉ ነው፣ ሁለተኛም ደግሞ ሰላሙን አንጻራዊ ሰላም ወዳለበት አካባቢ መጓዝን ስለሚሹ ማለት ነው። እንደ አጠቃላይ ካየ ነው የውጭ ቱሪስቱ ያን ያክል ይሄ በተለይ ሌር ትራቭለሩ ምናልባት ቱሪስት ቁጥር አንዳንድ ጊዜ ዳታ እንዳወሳሰድ ነው፣ ኤርፖርት ላይ ዳታ የምትወስዱ ከሆነ ዳይሬክት ብዙ ጊዜ ለተለያየ መጣ በቱሪስት ቪዛ ሊገባ ይችላል ሰው፣ ዛጋ ቁጥር ጭማሪ ሊያሳይህ ይችላል፣ ግን ይሄ ፈርፈዙ ለጉብኝት ለሆነ ግን በተለይ በሰሜን አካባቢ ባሉ አካባቢዎች እየቀነሰ ነው። እንደ አፋር፣ እንደ በተወሰነ እንደ ገራ አልታና ሱም አካባቢ፣ በይበልጥ ደግሞ ወደ ባሌ ና ወደ ደቡብ አካባቢ ያለው ቁጥሩ ከሌላው አካባቢ የተሻለ ነው። ከስከ ዛሬ ከነበረን የሌዥር ትራቭለር አንጻር ግን ገና ወደ ቀደመ ቁጥር ራሱ የመቅረቡ ነገር ገና ነው። በሀገር ውስጥ ቱሪዝም ግን ከፍተኛ ለውጥ ነው እየታየ የሚገኘው። በጣም የሚገርምህ በተለይ ይሄ የመስቀል ወቅት እንትን እየሆነ በጣም ፕሮፓጌት እየተደረገ ብዙም ማርኬቲንግ የተጠራበት ስለሆነ ከዓመት ዓመት በዓሉን ለማክበር ቤተሰቡን ለመጠየቅ የሚሄድ ብቻ ሳይሆን ከዛም ውጭ የሆነ ሰው ወደዛ አካባቢ ለመሄድ ያለው ውጉት እየጨመረ ነው፣ ብዙም እየተጓዙ ነው። አቶ አሸናፊ በኦሮሚያ ይታያል ስለሚሉት የቱሪዝም እንቅስቃሴን ተከታዩን ማብራሪያ ሰጥተዋል። ኦሮሚያ የተለያዩ አካባቢዎች የተለያዩ ሁኔታ ነው ያለው። እንደነባሌ ባሌ የመሳሰሉት ከፍተኛ ቱሪስት በተለይ የውጭ ቱሪስት ድሪም የሚያደርገው ነው ላንድ ኦፍ ኢንደሚዝም የሚባለው ወይ ደግሞ የብቸኛ እንጭዶች መሰባሰቢያ ከሚባለው አንዱ ባሌ ነው። ብርቅዬ ነገሮች በብዛት ነው። እንደ ጅማ ያሉትም ከጅማ ጋር ተያይዞ እነ ኮሻ ጋር ያለውም ነገር ላይ እንቅስቃሴዎች ያሉበት የውጭ ቱሪስቶች፣ ሌሎች ላይ ግን ያው አንድም የሚያዘጋጀው ወይም ትሮ ኦፕሬተሩ ኮንፊደንስ ኖሮ ትንትና ያለ ግን ወደ ነሀረር ምስራቅ አካባቢ ደቡብ ምስራቅ፣ ደቡብ ምዕራብ ና ምዕራብ በተለይ ወደ ጅማ አካባቢ ላይ እንቅስቃሴዎች አሉ። ከኦሮሚያ ቱሪዝም ኮሚሽን ጋር ተያይዞ ይሄንን ወቅቱን የጠበቀ በተለይ አሁን የዓለም የቱሪዝም ቀን የሚከበርበት ወቅት ላይ የተደረገው ኤክስፖ ይበልጥ ተጠናክሮ መቀጠል የሚገባው ሌሎች ክልሎች ይህንን ተሞክሮ በደንብ ሊሰሩበት የሚገባ ነው። ምክንያቱም ቱሪዝም ቪዚቢሊቲ ይፈልጋል፣ መታየትን ይፈልጋል፣ ማስተዋወቅን ይፈልጋል። ስናስተዋውቅ መስህብን ብቻ በፎቶ ቡናን ብቻ ሳይሆን ካልቸሩንም ይዘን መምጣት ሊያስፈልገን ይችላል። እና ኦሮሚያ ቱሪዝም ኮሚሽን መስህቦችን በቲቪና በፎቶች ብቻ ማስተዋወቅ ሳይሆን አሁን እየተከታተል ነው የነበረው እኔም እየተሳተፉበት የነበረና እያየ ነውን ምግቦች ይመጣሉ አልባሳት ለሽያጭ የሚቀርቡ ሰርቪስ ፕሮቫይድ የሚያደርጉትም እንደዚያውም። ከዚህ ጋባ ባጭ በተያያዘ ደግሞ ለእኔ እስከዛሬ ሁሉ ጊዜ ድርኝ የማደረገው በቱሪዝም ዙሪያ ቁጭ ብለን የመነጋገር ባህሉ በጣም ዜሮ ነው። ዘንድሮ ቱሪዝም ኦሮሚያ ቱሪዝም ኮሚሽን ጥሩ ነገር አረገ ከምለው አንዱ የፓናል ዲስከሽን ነው። በዚህም ፓናል ዲስከሽን በተለይ ቱሪዝም እና ፋይናንስ ከሚለው አንጻር ትልቅ በቃ ለእኛ በቃ ትልቅ ራስ ምሳት የነበረብንም ከነ ዴቨሎፕመንት ባንክ ኦፍ ኢትዮጵያ ልማት ባንክ ጋር ሌሎችም ፕራይቬት ባንኮችን መጥተው አድሬስ ያደረግንበት እነሱን ደግሞ ከፍተኛ ክፍተት ስለ ቱሪዝም ያላቸው ግንዛቤ ብዙ የራቀ እንደሆነ የተረዱበት ነው። ከዛም ባሻገር የመጀመሪያው ቀንም ደግሞ ቱሪዝም እና ፒስን እንደዚሁ በፓናል ዲስከሽን የተወያየንበት ነው። ይሄ በተለይ ከረንትሊ ካለው ከኢትዮጵያ አንጻር በጣም በጣም ኢምፖርታንት ነበር። ያው ሞቶ ለአለም ቱሪዝም ድርጅት ያወጣው ቱሪዝም ኤንድ ፒስ ቢሆንም ትራቨል ኢንስፓየርስ ፒስ በሚለው ኦሮሚያ ቱሪዝም ያዘጋጀው ነገር ጥሩ ነው። አቶ አሸናፊ ከምንም ነገር በላይ ሰላምና መረጋጋቱን ማስፈኑ እንደተጠበቀ ሆኖ በኦሮሚያ ቱሪዝም ኮሚሽን የሚታየው አሰራር ወደ ፌዴራልና ወደ አማራም ሆነ ትግራይ አካባቢዎች መንጸባረቅ ቢችል በኢትዮጵያ ቱሪዝም ጥሩ መሻሻል ሊታይ ይችላል ይላሉ። ይሄ አይ ዶንት ኖ እኔ ምናልባት ለእኔ ኦሮሚያ ቱሪዝም ኮሚሽን ጋር ያለው ነገር በፌዴራል ደረጃ ከፍ ብሎ መሄድ ቢችል የኢትዮጵያ ቱሪዝም ለታስ በተቀመጠለት አንዱ የኢኮኖሚ ፒላር ላይ ትልቅ ሚና ሊጫወት ይችላል የሚል እምነት አለኝ። ምናልባት ሌሎች ክልሎች ላይ ያለው አወቃቀርና አደረጃጀቱ ሲል በመንግስት እንትን ውስጥ ቢሆንም እዚኛው ጋር ያለው ግን ይህ ሰሚ ፕራይቬት የሚመስል ነገር አለ። ፍሪደም ያለው ከአደረጃጀቱ ጀምሮ በተለይ ከፕሬዚዳንቱ ጀምሮ ይህንን ስፔሻል እንትን መስጠታቸው ትልቅ ሰክሰስ ነው። በቅርቡም የአማራ ክልል አይደለም ተሞክሮን እኛንም ደግሞ ኢንዱስትሪ ላይ ያለውን ምን ብናደረግ የሚለውን ነገር መተዋውሩተን አውሩተን የእነሱንም ኤክስፒሪንስ ቢወስዱ ሞር ቱሪዝም ያን እንደሚሻ ነግረናቸዋል። ሆፕፉሊ ትግራይም ተመሳሳይ እንደዚህ ነገር አድቫይስ አድርገናቸዋል ና ሆፕፉሊ እነሱም ወደዛ የሚመጡ ይመስለኛል። ምክንያቱም ቱሪዝም በጣም ከሴሚ ገቨርንመንት መሆን ያለበት በፐብሊክ ፕራይቬት ፓርትነርሽፕ ሊሰራ የሚገባው አዘን ኢኮኖሚ ሴክተር ስለሆነ ጥሩ ነገር ጥሩ ጅምር ያየንበት ነው እና ተስፋ ነው። ለእኔ እንደ ፕሮቶታይፕ ነው የማየው። እርግጥ ፕሮቶታይፕ ቴክኖሎጂካል ፕሮዳክት ቢሆንም ለእኔ ግን ለቱሪዝሙ ኦሮሚያ ቱሪዝም ኮሚሽን ያለበት እንቅስቃሴ እንደ ፕሮቶታይፕ ወደፊት በፌዴራል ደረጃ አሳድገ ነው ለሚሄድ የሚገባ ነው ካደረጃጀቱ ከሲስተሙ ከፋንክሽን አጠቃላይ ሁኔታው ጥሩ ጅምር የሚያሳየ ተስፋ የሚሰጠን ነው ማለት ይችላሉ። በመጨረሻም ከፍ ሲል እንደጠቀስ ነው የዘንድሮው ዓለም አቀፍ የቱሪዝም ቀን ሰላምና ቱሪዝም በሚል መርህ ተከብሮ አልፈዋል። ህይወትና ሙያቸው ከቱሪዝም የተቆራኘው አቶ አሸናፊ ፍጹም እምነት አለኝ የሚሉትን ምኞትና እምነታቸውን ሰምተን In the Senate, እኔ ፐርሰናሊ ኢትዮጵያ አብሶሉት ፒስ ሴኪር እንደምታረግ አምናለሁ፣ ወይ ተስፋ አደረጋለሁ፣ አለን አውቃለሁ። ይህም የኢትዮጵያ ጣፈንቷ ከፍታ ብቻ እንደሆነ ነው። ግን ለዚህ ከፍታ ለዚህ ሰላም መምጣት ወይም አብሶሉት ፒስ ውስጥ ለመግባት ሁላችንም ኃላፊነት ኖሮብ ከውይይቱ ከምንም ከምንም በፊት ግን መታረቅ ይግድ ይለናል። ሰው መጀመሪያ ከራሱ ጋር መታረቅ ሰው ከሰው ጋር ሰው ከፈጣሪ ጋር ሲታረቅ ኢትዮጵያ ላይ ፍጹም ሰላምን ወይ አብሶሉት ፒስ ሴኪር እናደረጋለን፣ ለጎረቤት ሀገር እንተርፋለን፣ ለዓለምም ረሰጣለን ማለት ፈልጋለሁ። ሰላም ለኢትዮጵያ፣ ሰላም ለዓለም። እንግዶቻችንን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ሁሉንም እንግዶቻችንን ከአሜሪካ ድምጽ ጋር ለነበራቸው ቆይታ እናመሰግናለን። የተለያዩ ማህበራዊ፣ ኢኮኖሚያዊ እና ዓለም አቀፍ ጉዳዮችን የዳሰስንበት የምሽቱ መሰናዷችን ይህን ይመስል ነበር። ፕሮግራማችንን ከማጠናቀቃችን በፊት ግን ነፃነት መለሰ አረ ምን ሆንሃል እያለች የምትጫወተውን ቆየት ያለ ሙዚቃ ብንጋብዝ፣ ስመኝሽ መልካም። አድማጮቻችን ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት የመስታወት መስኗዳችን በዚህ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸ ነው። እኔ አስማማዬ ነው እና እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለነበራችሁ እናመሰግናለን። ሰላም፣ ደህና እደሩ።